አዲስ አበባ በኢትዮጵያ ፖለቲካ ውስጥ አወዛጋቢና ወሳኝ ድርሻ ስታንጸባርቅ ቆይታለች። የተለያዩ ብሔር ብሔረሰቦች የሚኖሩባት፣ በምጣኔ ሀብት በጣም ውድ የተባለው በተለይም የአዲስ አበባ መሬትን በተመለከተ የተለያዩ የፖለቲካ የግለሰብና የባለሀብት ፍላጎቶች ይንጸባረቁባታል። በቅርቡ የአዲስ አበባ ከተማ አስተዳደር ያወጣውን የሶስት አይነት አገልግሎቶች እገዳ በተመለከተ በዘገባ ማቅረባችን የሚታወስ ነው። የከተማ አስተዳደሩን መግለጫ መነሻ አድርገን ስለ መሬት ጥናት ያደረጉ ምሁራን ጥቅምና ጉዳቱን እንዲገመግሙልን ጋብዘናል። ዘጋቢያችን ሙክታር ጀማል ነው ያጠናቀረው። ስለ መግለጫው ጥያቄ ማነሳላቸው በብዛት ስለ አዲስ አበባ መሬት የሙስና ምንጭ መሆን ለኢፍትሐዊነት ምክንያትና ለተወሰኑት የገንዘብ ምንጭነት ነው የሚያነሱት። የዚችህን አወዛጋቢ መሬት ህጎች ቀስ በቀስ እያዩ መሄድ፣ ችግሮችን እያጠሩ መንቀሳቀስ ወሳኝ መሆኑን ነው የአዲስ አበባ ነዋሪው አቶ ፈይሳ ግርማ የሚያነሱት። እኔ ይህንን መግለጫ በፖዚቲቭ ጎኑ ነው የማየው። ይህንን ያልኩበት ዋና ምክንያት በዚህ በአዲስ አበባ ከተማችን ውስጥ የተለያዩ አካላት ከዚህ በፊት ማለት ነው መሬትን እንደፈለጉ ቁጥጥር ማለት ተመዝግቦ ይሄ የገበሬ ነው ይሄ ነዋሪ ነው ብሎ አይታወቅም። ይህንን እንደ ፖዚቲቭ መልኩን ወስዶ የአዲስ አበባ መሬትን በተመለከተ በየጊዜው የመጡ ሹማምንቶች ስምና ህጎችን እያወጡ የተለያዩ መመሪያዎችንም ሲመሩ እንደነበሩ ነው የሚነሳው። ህጎችና መመሪያዎች በመጡ ቁጥር መፍትሄን ሳይሆን ችግርን፣ ስራን ማሳለጥ ሳይሆን ማወሳሰብን ነው ይዘው የሚመጡት የሚሉ በስጋት የሚያነሱ አሉ። በአዲስ አበባ ዩኒቨርሲቲ የልማት ጥናት ኮሌጅ ተባባሪ ፕሮፌሰር የሆኑት ዶክተር አባት መኩሪያም ቢሆኑ የሙስና ምንጭና የኢፍትሐዊነት መሰረት የሆነውን የአዲስ አበባ መሬት በዚህ መንገድ ለማጣራት መወሰኑ በጎ ተግባር ቢሆንም ነገር ግን ብለው ስጋቶቻቸውን ያነሳሉ ይሄን ማየቱ በበጎ አመለካከት ነው እኔ የማየው ነገር ግን ሁለት ነጥቦችን ማለት እፈልጋለሁ አንደኛ ለተወሰነ ጊዜ ነው የሚለው አጭር ጊዜ አገልግሎቱ እንደማይሰጥ በሶስቱ ዘርፎች ላይ እንደማይሰጥ ገልጿል አጭር ጊዜ ማለት ምን ማለት ነው የጊዜ ገደብ መኖር አለበት እስከዚህ እስከዚህ ብሎ የጊዜ ገደቡን ቁጭ አድርጎ ማስቀመጥ መቻል አለበት ስለዚህ ህብረተሰቡም ተገልጋዩም ያችን ጊዜ ገደብ ይጠብቃል ማለት ነው በዚህ ጊዜ ገደብ የሚፈልገውን ነገር አስተዳደሩን መስራት እንኳን ባይች በኋላ እንደገና ማራዘም የሚችልበት ሁኔታ ያለ ይመስለኛል። እና አንደኛ የጊዜ ገደብ ሊኖረው ይገባል ባይ ነው። ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ ከ30 ዓመት በላይ በመምህርነት የቆዩ ምሁር ናቸው። የዶክተሬት ጥናታቸውንም መሬት ላይ ያተኮረ ጥናትን አድርገው ተመርቀውበታል። በቅርብ ጡረታ የወጡት ዶክተር ራስ ወርቅ አድማሴ በመግለጫው ከወጡ ነጥቦች ውስጥ የመሬት ቆጠራን በተመለከተ ጥሩና በጎ ጅምር መሆኑን ያነሳሉ። በአዲስ አበባ ከተማ ውስጥ መሬትን በተመለከተ ሰዎች መሬትን እንዴት ያገኛሉ? ለማምረቻም ሆነ ለስራም ሆነ ለመኖሪያም ሆነ እንዴት ያገኛሉ? እንዴት የቀድሞ ይዞታዎች ሰነድ አልባ ያሉት እን ያሉትም ቢሆኑ እንዴት ሰነድ ያገኛሉ? ህገወጥ ይዞታዎች የሚባሉት እንዴት ወደ ህጋዊነት ሊገቡ ይችላሉ? የሚለው ሁሉ በትክክል እንዳልሄደ ይታወቃል። ይሄ ደግሞ የከንቲባዎቹ ወይም ደግሞ የአመራሮቹ ወይም የከሌ የከሌ ጥፋት ሳይሆን በጠቅላላ ስርዓቱ በጣም በሙስና የተዘፈቀ ስለነበረ አንዳንድ ቦታ ላይ ይሄንን እናደርግላችሁ ዘንድ ይሄን ያህል ክፈሉ እየተባለ ሰዎች አንዳንዴም እየከፍራበት ሙልቻቸውን ይወጥተዋሉ ይባላል። አንዳንድ ጊዜም ደግሞ የተሰካላቸዋሉ ይባላል። በዚህ አይነት ሁኔታ እየተሰራበት አለ። በትክክልም ደግሞ በአግባቡ የተሰራበት ሁኔታ አለ። የመግለጫውን ጥቅም በተመለከተ ቅጥና ስርዓት በጠበቀ መንገድ ሊሄድ እንዲችል ፈርቀዳጅ ነው፣ መንገድም ያስተካክላል ነው የሚሉት የአዲስ አበባ ነዋሪው አቶ ፈይሳ። ከዛም አልፎ በግለሰብና የተለያዩ ድርጅቶች እጅ ተሰብስበው የተጠረነፉ መሬቶችን ይነጥላል። ይህ በጎ ሀሳብ ነው ነው አቶ ፈይሳ የሚያነሱት። የአዲስ አበባ ከተማ እንደምናውቀው የኦሮሚያ ዋና ከተማ ናት። ኦሮሚያ ገበሬዎች ከዚህ በፊት ከተማ ውስጥ እንደምኖሩ ይታወቃል። ይህንን የማይታወቁ ባለስልጣናት፣ ደላላዎች እነዚህን ገበሬዎች ሲያፈናቅሉ ከንብረታቸው በግል ጥቅማቸው አድርጎ መሬትን ሲሸጡ ሲገዙ፣ ሁሉን እንደሚጠቀሙ እና አሁን የመጣው አዲሱ አስተዳደር ይሄንን የመሬት ጉዳይ በሁሉንም መሬቶችን ለምሳሌ በባህለ ሀብት ሊሆን ይችላል በግለሰቦች ሊሆን ይችላል የተለያዩ በማይታወቅ አካላት ይዞ የነበረውን ወደ ስርዓት ይመልሳል ብዬ አምናለሁ። ዶክተር አባተ መኩሪያው ግን እንደየጥሩ ሀሳቡ ሁላ ስጋትም አላቸው። በተለይ ከስጋቱ የመግለጫው አጭርና ጥቅል መሆን፣ የተለያየ ግልጸኝነት አለመኖሩ ለግል ትንታኔ እንደሚያጋልጥ እና ይህ ስጋት መሆኑን ነው የሚያነሱት። ዶክተር አባተ ሁለተኛ መግለጫው አጭር ነው። አስተዳደሩ ብቻ ነው ምክንያቱም ውስጡን የሚያውቁ አስተዳደሩ ብቻ ነው። እንደኔ አይነቱና ነዋሪው፣ የአዲስ አበባ ነዋሪ ሕዝብ ዝም ብሎ መላምት፣ ግምት ነው ሊሰጥ የሚችለው መሬት ላይ ብዙ ችግሮች አሉ፣ ለሙስና የተጋለጠ ነው እያለ የራሱ ምክንያት ከመስጠት ውጪ ይሄ መግለጫው ምክንያቱን በግልጽ አያስቀምጥም። ዘርዘር ባለ መልኩ ምክንያቱ በዚህ በዚህ በዚህ መልኩ በዚህ ሶስቱ ዘርፎች ላይ ደግሞ እንዲህ እንዲህ አይነት ምክንያቶች ስላሉ በዚህ ምክንያት የተነሳ ጊዜ ገደብ ኑሮት ይሄን ነገር እስከሚያጣራ ድረስ እነዚህ አገልግሎቶች አይሰጡም ብሎ መግለጽ ነበረበት ብዬ አምናሉ። ከዚህ ውጭ ግን እኔ በበጎ ነው ማየው ይህን ጉዳይ ምክንያቱም ለማህበረሰቡ ስለሆነ። ዶክተር የራስ ወርቅም ቢሆኑ በወጣው መግለጫ ላይ እንደ አዎንታዊ ጎኖች ሁላ አሉታዊ ጎኖች እንዳሉት መቃኘት እንዳለበት ይመክራሉ። በተለይ የመሬት ሕጋዊነትና አጠቃቀምን በተመለከተ እስከዛሬ አዲስ አበባ ላይ ሰፊ ችግሮች እየታዩ መሆኑን ይገልጻሉ። ይህንን ለማስተካከል ጥንቃቄና በጥራት የሚሰሩ ስራዎች ያስፈልጉናልም ይላሉ። ከዚህ ቀደም በትክክል አለመሰራቱ፣ ግልፀኝነት አለመኖሩ ለሙስና ተጋልጦ ችግሮችን ሲፈጥር ቆይቷል። ይህ አሁኑ ከመሰረቱ መታረም አለበትም ብለዋል። ኦዲት ለማድረግ ብለው አቁመዋል አይደለ። ኦዲት አድርገው መልካም አስተዳደርን ለማምጣት ከሆነ ጥሩ ነው። ግን እንደለመዱት ሌላ የጉቦ ኢንዱስትሪ ለመፍጠር ከሆነ መጥፎ ነው። አሁን እንግዲህ ማንኛውም ነገር ይቁም ሲባል ለስንት ጊዜ ነው? ምክንያቱም አንዳንድ ሰዎች ደግሞ ለምሳሌ ገንዘብ ተበድረው ለመስራት ወይም ኢንቨስት ለማድረግ በተጠንቀቅ ላይ የሚጠብቁ ይኖራሉ። እነኝህን ምን ያህል ነው የሚያስጠብቃቸው? ምን ያህል ጊዜ ይፈቃ ነው? ረጅም ጊዜ የሚፈጅ ከሆነ ያው እንግዲህ፣ ማንኛውም ፍትሐዊ አገልግሎት በጊዜው ካልተሰጠ እንዳልተሰጠ እንደተነፈገ ነው የሚቆጠረው። ስለዚህ ይሄንን እንግዲህ በፈጣን ጊዜ የሚደረግ ከሆነ እና የተስተካከለ የተስተካከለ ተጠያቂነት ያለበት አይነት አሰራር የሚተካው ከሆነ በጣም ጥሩ ነው። ግን ይህም አይሆን ከሆነ ታጥቦ ጭቃ ነው የሚሆነ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።